ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 21 2010 ዓ ም ዝግጅታችን ጀመራል ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐይነን ኢትዮጵያ የድፍድፍ ዘይትና የተፈጥሮ ጋዝ ሙከራ ምርትን ዛሬ በይፋ ጀመረች። ኢትዮጵያ ውስጥ የተስፋፋውን ስራ ጥምት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባችን ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያና ኤርትራ መሪዎች ለ20 ዓመታት ከሚጠጋ ጊዜ በኋላ ለመጀመሪያ ጊዜ ተገናኝቶ ለመነጋገር ተስማምተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጉባኤው ሰላም ለማውረድ ያመቻቻል ሲሉ ዛሬ ለአሶሼትድ ፕሬስ የዜና አገልግሎት ተናግረዋል። ጊዜና ቦታ ግን ገና እንዳልተወሰነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የውጭ ጉዳይ ሚኒስትር ወርቅነህ ይህን ያስታወቁት በኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ የተመራው የኤርትራ ልኡካን ቡድን ኢትዮጵያ ያካሄደው የሶስት ወናት ጉብኝት ካበቃ በኋላ ነው። ዘጋቢያችን እስክንድር ፍሬው ዝርዝር አለው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሊገናኙ እንደሚችሉ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። በኢትዮጵያ በጉብኝት ላይ የሚገኘውን የኤርትራ መንግስት የልዑካን ቡድን አስመልክተው ለአገር ውስጥ የመገናኛ ብዙሀን ማብራሪያ የሰጡት ዶክተር ወርቅነህ የሁለቱ መሪዎች ውይይት በቅርቡ እንደሚካሄድ ተስፋቸውን ገልጸዋል። እነዚህ ጉብኝቶች እዚህ ብቻ የሚያበቁ አይደሉም። ወደፊት የሁለቱ ሀገር መሪዎችም የሚገናኙበት ሁኔታ ይመቻቻል። ይህም በቅርብ ጊዜ ይሆናል ብለን ነው የምናስበው። በተጨማሪም ሌሎችም ተከታታይ ጉዳዮችን እንግዲህ በዚህ በኖርማላይዜሽን እና ቀጥሎ በጋራ በምንጓዝበት ሁኔታ ላይ የምንሰራቸውን ስራዎች በተለይ ሁለታችንም የውጭ ጉዳይ ሚኒስትሮች አጠናክረን እንሰራለን። የኤርትራ መንግስት ከፍተኛ የልኡካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደምትቀበል መግለጿን ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛ እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ። ጉቴሬሽ አያይዘውም በሁለቱ አገሮች መካከል ተካርሮ የቆየውን ውጥረት ለማርገብና ለተራዘመ ጊዜ ለቀጠለው ጠባቸው መፍትሄ ለማግኘት የሚደረገው ዲፕሎማሲያዊ ጥረት በመላው ክልል ላይ አዎንታዊ ተጽዕኖ ይኖረዋል ማለታቸውን የኢትዮጵያና የኤርትራ ጉዳይ ቃል አቀባይ ባወጡት መግለጫ ጠቁመዋል። ሁለቱ ሀገሮች የድንበሩን ውሳኔ በሚተገብሩበት ወቅትም ሆነ በማንኛውም የተባበሩት መንግስታት ድርጅት እርዳታ ያስፈልጋል ብለው በሚያምኑበት ሁሉ ለመርዳት ድርጅቱ ዝግጁ መሆኑን ዋና ጸሐፊው ማረጋገጣቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲል የኢትዮጵያ መንግስት ትላንት ረቡዕ ማስጠንቀቁንና ህዝቡ በንቃት እንዲከታተል ጥሪ ማቅረቡን ሮይተርስ የዜና አገልግሎት ዘግቧል። በፍንዳታው ሁለት ሰዎች ተገድለው በርካታ መቁሰላቸው እስካሁን ባለው ጊዜ ከፍንዳታው ጋር በተያያዘ ሰላሳ ሰዎች መታሰራቸው የሚታወቅ ነው። ይሁንና ጥቃቱን ያቀደውና አላማው ምን እንደሆነ እስካሁን ባለው ጊዜ አልታወቀም፣ ይላል የሮይተርስ ዘገባ። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳይ ኃላፊ አቶ አህመድ ሸዴ ባለፈው ቅዳሜ በተፈጸመው ጥቃት ያልተሳካላቸው ኃይሎች በሀገሪቱ የተለያዩ ቦታዎች የተለያዩ አገልግሎቶች እንዲቋረጡ ሆን ተብሎ የሚደረግ የማስተጓጎል ወይም የተደራጀ የአሻጥር እንቅስቃሴ በሀገሪቱ ውስጥ መኖሩን የጠቅላይ ሚኒስትሩ ጽሕፈት ቤት አስታወቀ። ሰለሞን አባተ ዝርዝራለው የቅዳሜውን ሰልፍ ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል በወቅቱ መብራትና የቴሌኮም ኔትወርክ ማጥፋት፣ የኢኮኖሚ አሻጥር በተደራጀ አኳኋን በመስራት የኑሮ ውድነት እንዲባባስ፣ ህዝባዊ አገልግሎት እንዲሰጡ ክቡራትና ክቡራን አድማጮች የዚህ ዘገባ ተጨማሪ ዝርዝር በመጽሔት ክፍለ ጊዜ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያ ዋቻቸው ቭላዲሚር ፑቲን የመጀመሪያው ስብሰባቸውን ከ19 ቀናት በኋላ ሄልሲንኪ ላይ ያካሂዳሉ ሐምሌ 9። የጉባኤው ቀን በሁለቱ ሀገሮች የተረጋገጠ ሲሆን የትራምፕ ብሔራዊ የጸጥታ አማካሪ ጆን ቦልተን ለጉባኤው ለማመቻቸት ሲሉ ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከሌሎች የሀገሪቱ ባለሥልጣኖች ጋር ተገናኝተው በተነጋገሩ ማግስት ነው ስለ ጉባኤው የተገለጸው። ቦልተን ትናንት ሞስኮ ለዓለም አቀፍ ጋዜጠኞች በሰጡት መግለጫ በፕሬዚደንት ትራምፕና በፕሬዚደንት ፑቲን መካከል ጉባኤ ለማካሄድ ይቻል እንደሆነ ከሩሲያ ባለሥልጣኖች ጋር እንድነጋገር ትራምፕ ልከውኛል ብለዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን ተገናኝተው የሚነጋገሩበት ጊዜ ከተገለጸ ወዲህ የዩናይትድ ስቴትሱ መሪ ሩሲያ አቻምና በአሜሪካ በተካሄደው ምርጫ ውስጥ ጣልቃ ገብታለች የሚለውን ክስ የማይቀበሉ መሆናቸውን መግለጽ ቀጥለዋል። ልዩ መርማሪ ሮበርት ሙለር የትራምፕ የምርጫ ዘመቻ ከሩሲያው ጣልቃ ገብነት ጋር ግንኙነት ይኖረው እንደሆነ የሚያካሄዱትን ምርመራ ዋጋ ቢስ ክትትል ነው በማለት ትራምፕ ሲያጥላሉት መቆየታቸው ይታወቃል። ይሁንና በትዊተር ባወጡት አዲስ መልእክት ሩሲያ ጣልቃ አልገባሁም ማለቷን እቀበላለሁ ብለዋል። የትራምፕ አነጋገር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ያሉትን ይጻረራል። ትራምፕና ፑቲን ሲገናኙ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባት ፍጹም ተቀባይነት የለውም በማለት የሩሲያውን መሪ ያስጠነቅቃሉ ሲሉ ፓምፖዮ ትላንት ተናግረው ነበር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት አንጋፋ ዳኛ አንቶኒ ኬኔዲ ጡረታ መውጣት ትራምፕ በጠቅላይ ፍርድ ቤቱ ውስጥ የሚፈልጉትን አይነት ሰው ለመሰየም እንዲያመቻቸው ያደርጋል እየተባለ ነው። ሁለተኛው ጠቅላይ ዳኛ የመሾም ዕድል ማግኘታቸው ነው ፕሬዚደንት ትራምፕ አንቶኒ ኬኔዲ በከፍተኛው በጠቅላይ ፍርድ ቤቱ ውሳኔ ሚዛን የመጠበቅ ሚና ይዘው እንደቆዩ ይነገራል። በሪፐብሊካኑ ተሹመው በጠቅላይ ፍርድ ቤቱ ከሰላሳ ለሰላሳ ዓመታት ያህል ያገለገሉት የሰማንያ አንድ ዓመት ዕድሜው ኬኔዲ ከባድ ውሳኔ በሚጠይቁ ጉዳዮች ላይ በርዕዮተ ዓለም ወይም በፓርቲ ታማኝነት ሳይገደቡ በሙያዊነት ላይ የተመሠረተ ድምፅ በመስጠት ይታወቃሉ ለምሳሌ ጽንስን በማቋረጥና የተመሳሳይ ጾታ ጋብቻን በመሳሰሉት አከራካሪ ጉዳዮች ላይ ወግ አጥባቂ አመለካከትን ወደ ጎን ትተው የድጋፍ ድምፅ ሰጥተዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ለደቡብ ኮሪያ ጸጥታ መጠበቅ ያላት ቁርጠኝነት የጸና መሆኑን ለሀገሪቱ ማረጋገጫ ሰጥቷል። ይህ አነጋገር የተሰማው ማቲስ ከደቡብ ኮሪያው መከላከያ ሚኒስትር ሶንግ ያንግ ሙን ጋር ሰውል ተገናኝተው በተናገሩበት ወቅት ነው። ሰሜን ኮሪያን ከኒክሌር መሳሪያ ነጻ ስለማድረግ የሚያካሄዱት ድርድር እንደቀጠለ ነው። ፕሬዚደንት ትራምፕ በቅርቡ ከሰሜን ኮሪያው መሪ ዦን ኡን ጋር ተገናኝተው ከተናገሩ በኋላ ከደቡብ ኮሪያ ጋር ይደረግ የነበረውን ወታደራዊ ልምምድ ማስቀረታቸው ይታወቃል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር መውገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርስ እንዲሁም በናይል ሰዓት ቪኦኤ24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 21 2010 ዓ ም ምሽት ፕሮግራም ነው። በሀገራችን ውስጥ የሚታየው የለውጥ አካሄድ በእውነቱ ከጠበቅነው በላይ ግን ስንጠይቅ ከነበረው በታች ሆኖ አግኝተነዋል። ስለዚህ ወደምንጠይቀው ዓላማ እንዲያደርስ የማህበረሰባዊ ድርጅቶች ከፍተኛ ድርሻ አላቸው ብለን ስለምናምን ነው ይህንን ያወጣነው እኛ ብዙ ውይይት ካደረግን በኋላ ያወጣነው መግለጫ፣ ልዩ ሚና መጫወት እንችላለን ከሚል አኳያ አሁን ተጀምሮ ያለው ለውጥ እንዳይደናቀፍ የበኩላችን አስተዋጽኦ ለማድረግ ጊዜው ይጠይቀናል በሚል ይህን መግለጫ አውጥተናል። አቶ በትሩ ገብረ እግዚአብሔር። ሀያ አምስት ማህበረሰባዊ ድርጅቶች የታቀፉበት ትብብር የአመራር ምክር ቤት ሊቀመንበር ናቸው። ቀደም ሲል የሰማችኋቸው እርሳቸውን ተከትሎ የተናገሩት ደግሞ የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሄ ናቸው። ሶስት የተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት ለለውጡ ድጋፍ የሰጡባቸው መግለጫዎች በዝግጅታችን ሁለተኛ አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አበይ ርዕስ ይቀርባል። ኢትዮጵያ የድፍድፍ ዘይትና የተፈጥሮ ጋዝ ሙከራ ምርት ዛሬ በይፋ ጀምራለች። የሙከራ ምርቱ እንደሚጀመር ትናንት ያሳወቁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቀን 450 በርሜል ድፍድፍ የተፈጥሮ ጋዝ የማውጣት ሥራ ይከናወናል ማለታቸው ተዘግቧል። የሙከራ ምርቱን በማስጀመር ስነ ስርዓት ላይ የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድና የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸድ የመገኘታቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የድፍድፍ ነዳጅ ዜና ይፋ የተደረገው ለዓመታት ሲካሄድ የቆየውን የፍለጋ ስራ ተከትሎ ነው። ፍለጋ ሲካሄድባቸው ከቆዩ ቦታዎች አንዱም ምስራቅ ኢትዮጵያ ሶማሌ ክልል ነው እናም ፖሊሲ ጂኤል በተሰኘው የቻይና ኩባንያ አማካኝነት በዚሁ ክልል በሚገኙት ቀላፎ፣ ወልወል፣ ወርዴር፣ ደናንና ጎሬ አካባቢዎች የተካሄደው ፍለጋ ውጤት አስገኝቷል። በዛሬው ዕለት የማምረት ሙከራ እንደሚጀመርም ነው ትናንት በተሰጠ ጋዜጣዊ መግለጫ ላይ የተገለጸው። ለአገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርት ምክንያት ሊሞሉ የሚችሉ ኢኮኖሚያዊ ክፍተቶችን ጠቃቅሰዋል። ነገ የምንጀምረው መስከረም የምንዘርጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲትዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት ጉልበት ያለው ወጣት የራሱን ሕይወት ለማሻሻል እንዲሁም የተሟላ ዘላቂ እድገት በሀገራችን ለማምጣት ትልቅ መሰረቱ ነው፣ ያገለግላል። የድፍድፍ ነዳጅ መገኘት ለሌሎች የኢኮኖሚ ዘርፎች የሚሰጠውን ትኩረት እንደማይቀንሰውም ጠቅላይ ሚኒስትሩ አስረድተዋል። በግብርና የምናገኘውን ሀብት ይተካል ማለት አይደለም ነዳጅ አገኘን ማለት በአግሮ ኢንዱስትሪ የምናገኘውንና ግብርናን እንደ ግብዓት ተጠቅመን የምናመርታቸውን በተለይ ለምግብ የሚውሉ ምርቶች ይተካል ማለት አይደለም። ይሄ አንዱ አንዱን ሳይተካ ሁሉም መሸከም የሚችል ህዝብ ያለን ሁሉም ተፈጥሮ ሀብት ያለን መሆኑ ታውቆ በቂ ትኩረት በየዘርፉ ለሁሉም በመስጠት እድገቱን የተሟላ ማድረግ ይጠበቅብናል። የነዳጅ መገኘት ምንም አይነት አሉታዊ ተጽዕኖ ሊፈጥር እንደማይገባውም ጠቅላይ ሚኒስትሩ አሳስበዋል። ነዳጅ ተገኘ ብለን ተስገብግበን የምንባላና የምንጠፋፋ ከሆነ ነዳጁ ባይገኝ ይመረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብዓት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻን ደግሞ ነዳጅም፣ ወርቅም፣ ፖታሽም ሌሎችም የማናውቃቸው በርካታ የተፈጥሮ ሀብቶች ያላት ሀገር በመሆኗ እውቀት እያደገ ህዝብ እየተደመረ እየተባበረ ሲሄድ እነዚህን ሀብቶች እያወጣን በተፈጥሮ ሀብቷ የበለጸገች ከሁሉ በላይ እጅግ የበለጸገ ጭንቅላት ያላቸው ህዝቦች ሀገር ኢትዮጵያን እንድናሳድግ ሊያግዘን ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ቅዳሜ መስቀል አደባባይ ላይ የተወረወረውን ቦምብ ጨምሮ የተለያዩ አገልግሎቶች እንዲቋረጡ ሆን ተብሎ የሚደረግ የማስተጓጎል ወይም የተደራጀ የአሻጥር እንቅስቃሴ በሀገሪቱ ውስጥ መኖሩን የጠቅላይ ሚኒስትሩ ጽሕፈት ቤት አስታወቀ። ዝርዝሩን ሰለሞን አባቴ ያቀርበዋል። የቅዳሜውን ሰልፍ ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል በወቅቱ መብራትና የቴሌኮም ኔትወርክ ማጥፋት፣ የኢኮኖሚ አሻጥር በተደራጀ አኳኋን በመስራት የኑሮ ውድነት እንዲባባስ፣ ሕዝባዊ አገልግሎት እንዲሰጡ የተቋቋሙ የተለያዩ ተቋማት አስፈላጊውን አገልግሎት እንዳይሰጡ እየተደረገ መሆኑን ማረጋገጥ መቻሉን ከጠቅላይ ሚኒስትሩ ጽሕፈት ቤት ደርሶኛል ያለውን ደብዳቤ ዋቢ አድርጎ መንግስታዊው የኢትዮጵያ ቴሌቪዥን ዘግቧል። አድራጎቶቹን አጣርቶ ለሕግ የሚያቀርብ ከተለያዩ አካላት የተለያዩ ኮሚቴዎች መቋቋማቸውንና ሥራቸውንም ጀምረው እያከናወኑ መሆናቸውን የጠቅላይ ሚኒስትሩ ጽሕፈት ቤት ማሳወቁን ዘገባው ተናግሯል። ከመደበኛው መንግሥታዊ መዋቅርና አሰራር ውጭ ያሉ የተለዩ ኮሚቴዎችን ማቋቋም ለምን እንዳስፈለገ፣ ስንት ኮሚቴዎች እንደሆኑ፣ መቼ እንደ ተቋቋሙ፣ በምን በምን ጉዳዮች ላይ እንደሚሠሩ፣ አባሎቻቸው እነማን እንደሆኑ ተጠሪነታቸው ለማን እንደሆነ በምን የሕግ አግባብ እንደሚሠሩ ሌላ የኮሚቴዎችና የስብሰባዎች አዙሪት ውስጥ ላለመግባት የታሰበ ነገር እንዳለና ሌሎችም ጉዳዮችን አስመልክቶ የተሰጠ ዝርዝር ማብራሪያ የለም። ኮሚቴዎቹ የሚንቀሳቀሱባቸው የሥነ ምግባር፣ የሰብአዊ መብቶች አያያዝ፣ ንጹሐን ሰዎችን ሊደርስ ከሚችል ጥቃት መጠበቅና ሌሎችም አሰራሮችና ደንቦች ዝርዝር ተግባራቸውን የሚያከናውኑት በድብቅ ይሁን ወይም በግልጽ አልተነገረም። በሀገሪቱ ውስጥ በመስቀል አደባባዩ ሰልፍ ላይ የተደረገውን የፈንጂ ጥቃት ጨምሮ የተደራጀ የአሻጥር ወይም የማስተጓጎል ወይም የወንጀል እንቅስቃሴ መኖሩ የተረጋገጠባቸው ማስረጃዎች ወይም ማሳያዎች ምን እንደሆኑ ዘገባው አይናገርም። ተጨማሪ መረጃ ለመጠየቅ ወደ ጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ ወደ አቶ ፍጹም አረጋ ደውለን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ማብራሪያ ሊሰጥ እንደሚችል ገልጸው ቢመሩንም የጽሕፈት ቤቱ ኃላፊ ሚኒስትርም ሆነ የምክትላቸው ስልኮች ስለማይነሱ በተደጋጋሚ ያደረግነው ሙከራ ለጊዜው ባይሳኩም ለእንቅስቃሴው ሽፋን በመስጠትና ባለሥልጣናቱ የሚሰጧቸውን ሐሳቦች ለሕዝብ በማቅረብ ተጨማሪ ዘገባዎችን ይዘን ለመመለስ በጥረታችን እንቀጥላለን። ለተልዕኮው ስኬታማነት መላው ሰላም ወዳድ ሕዝብ ከኮሚቴዎቹ ጎን በመቆም ተገቢውን ድጋፍ እንዲያደርግና አጥፊዎችን ለፍርድ ለማቅረብ እንዲተባበር የጠቅላይ ሚኒስትሩ ጽሕፈት ቤት መጠየቁንና ውጤቱ ለሕዝብ ይፋ እንደሚደረግ ማስታወቁን ይኸው የኢትዮጵያ ቴሌቪዥን ዘገባ ጠቁሟል። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ በዛሬው ዕለት በአፋር ክልል ሰመራ ከተማ ጉብኝት አድርገዋል። ከሕዝቡ ጋርም ውይይት አድርገዋል። በውይይቱ ላይ እንዲገኙ የክልሉ አስተዳደር የጋበዛቸው ሰዎች ጥያቄያችንን በሚገባ ሊያቀርቡልን የሚችሉ ስላልሆኑ ራሳችን ማቅረብ እንፈልጋለን ባሉ ወጣቶችና ፖሊሶች ጋር ግጭት ከአዳራሹ ውጭ ተፈጥሮ እንደነበር ያነጋገሯቸው ነዋሪ ገልጸውልናል። ብዙዎቹ ተደብድበዋል፣ ታስረዋል ተብለዋል። አንድ የክልሉ አስተዳደር ባለሥልጣን ግን ውይይቱ በተሳካ ሁኔታ ተጠናቆ ጠቅላይ ሚኒስትሩን ሸኝተናል ደጁ ላይ ተከሰተ የተባለውን ያላየሁም ደጁ ላይ ተከሰተ የተባለውን አላየሁም አላውቅም ብለዋል። ቆንጅታዬ ዘገባውን ታቀርባለች። አስተዳደሩ በውይይቱ ላይ እንዲገኙ ከየቀበሌውና ከየከተማው የመረጣቸው ሰዎች ጥያቄዎቻችንን ጠንከር ባለ መንገድ ሊያቀርቡ የሚችሉ አይደሉም ያሉ ወጣቶች እንደሆኑ የገለጸልን ስሙ እንዲገለጽ ያልፈለገ ነዋሪ ነው። በውይይቱ ላይ እንደነበር የገለጸልን ነዋሪው ጠቅላይ ሚኒስትር አብይ አህመድ ለክልሉ ሕዝብና ለታሪኩ ያላቸውን አክብሮት ገልጸዋል። የቀረቡ ጥያቄዎችንም መፍትሄ እንደሚፈልጉላቸው ቃል ገብተዋል ብሎናል። ከአዳራሹ ውጭ ግን ፖሊሶች ወጣቶችን ደብድበዋል፣ አስረዋል፣ የተጎዱም አሉ ነው ያለ። እንግዲህ እንደሚታወቀው ዶክተር አብይ ወደ ጠቅላይ ሚኒስትር ነት ከመጡ ወዲህ የተለያዩ ክልሎች ሄደዋል። የቀረው የአፋር ክልል ነበረ። ዛሬ ጠዋት የአፋር ክልል መጥቶ ነበር። ክልሉ ደግሞ ገያ አንዳንድ ቀበሌ ሶስት ሶስት ሰው እንዲመጣ ተደርጎ ተገኝተዋል። ብዙ ወጣቶች እሳቸው ባሉበት አዳራሽ ድምጻችንን ማሰማት አለበን ብሎ ከፖሊስ ጋር የተጋጩ ወጣቶች አሉ። በጣም የተጎዱም አሉ። እስር ቤት ያሉም አለሁም ማለት አዳራሹ ውስጥ ገብተው ወይስ ውጪ? አዳራሽ ውስጥ መግባት አለበን ብሎ ክልሉ ልዩ ኃይልና ክልሉ ህዝባዊ ፖሊስ ጋር እና ምንድን ነው ጉዳት የደረሰባቸው የተደበደቡ ወጣቶች አሉ። ታፍሮ ላይ ክልሉ ፖሊስ ኮሚሽን ቅጥር ግቢ ውስጥ ጠብቆ ያሉ ልጆችም አሉ። የተለያዩ ጤና ጣቢያዎች ላይ ደግሞ ሕክምና እየተደረገላቸው ያሉ ወጣቶችም አሉ። ተይዞም ደግሞ ሕክምና ያልተደረገላቸው እዛው ፖሊስ ኮሚሽን ውስጥ የተጎዱም አሉ። ምን ያህል ወጣቶች ናቸው? ከ ሰላሳ እስከ አርባ ሁለት የሚሆኑ ወጣቶች እዛ በሊስ ቅጥር ግቢ ውስጥ ናቸው። ብሪስ ኮሚሽን ቅጥር ግቢ ውስጥ ምንድን ነበር የምታውቀው ነገር ካለ ምንድን ነበረ? እዛ ገብተን አቤቱታችንን ጥያቄያችንን እናሰማለን ያሉት ወጣቶቹ ከቀበሌ እስከ ወረዳ ከወረዳ እስከ ዞን ከዞን እስከ ክልል ላይ ያለው የመልካም አስተዳደር ችግሮች በራሳችን አንደበት መግለጽ መቻል አለብን ይህንን እድል መጠቀም አለብን ከሚለው የተነሳ ነው ጠቅላይ ሚኒስትሩ ከተሰበሰበው ነዋሪ ጋር ባደረጉት ውይይት ምን ምን ጉዳዮች ተነስተዋል ምንስ ነው ያሉት የስኳር ፕሮጀክት ምክንያት በማድረግ ከአካባቢያቸው የተፈናቀሉ የአፋር ህዝብ መልሶ ማቋቋም አልተደረገለንም አዋሽ ወንዝ ላይ የሚደፋው የ ፋብሪካ ዝቃጅ ምክንያት በአዋሽ ተፋት ስር ያሉ የአፋር ማህበረሰብ አዋሽን ወንዝ በሚጠጡበት ጊዜ ለተለያየ በሽታ እየተዳረገ ስለሆነ ይህንን ደግሞ እንድታይላቸው የተጠየቁ ጥያቄዎች አሉ እና በድንበር አካባቢ ላይ ደግሞ በአማራም በኦሮሚያም በትግራይም በኩል የሚዋስኑ አካባቢዎች ላይ የሚነሱ ግጭቶች እና የሰው ሕይወት መጥፋት ይሄ ደግሞ እልባት እንዲያገኝ የሚለው ጥያቄዎች ተነስተዋል። አዳራሽ ውስጥ ነበርክ ወይስ ውጭ? ግጭቱ የነበረበትን ቦታ ማየት ችለሃል? እኔ በዛን ሰዓት አዳራሽ ውስጥ ነበርኩኝ ከተሳሳቢዎች ጋር ከአዳራሽ ክቡር ጠቅላይ ሚኒስትር የተዘይቁት ጥያቄ መልስ ሰጥቶ በምንወጣበት ሰዓት ላይ ግን ውጭ ላይ ብዙ የምናውቃቸው ልጆች ተደብድቦ እስር ቤት እንደገቡ አሁንም ደግሞ እንዳልተመለሱ እነዛ አይነት ሁኔታ ነው ያገኘሁት። ስለዚህ ውስጥ ከነበርክ ጠቅላይ ሚኒስትሩ ምን ንግግር ነበር ያደረጉት? ምን አይነት ስሜት ስፈጠረ ንግግራቸው? ጠቅላይ ሚኒስትሩ የአፋሪ ህዝብ ከዚህ ቀደም ዳር ድምሩን በማስጠበቅ ና ኢትዮጵያዊነትን ጠብቆ የነበረ ህዝብ እንደማሆኑ ለዘመናት የቆየ የአፋር ህዝብ ታሪክ እንደመሆኑ ቱርኮችን፣ ግብጾችን ከዚህ ዳር ድንበር የመለሰ ህዝብ ነው ና ለወደፊት ደግሞ በኢትዮጵያዊነት የምክራ ህዝብ እንደማሆኑ ልማትም በኩል ጠንክሮ መስራት እንዳለበት እና ያለው ችግሮች ደግሞ ለወደፊት አብረን እንደሚያስተካክል ነው የናገረን። መፍትሄዎች እንደሚደረጉ ቃል ገቡ። መፍትሄ የሚያሻቸው ነገሮች መፍትሄ እንደሚሰጥና በተለይ የአዋሽ ወንዝ የሚያመጣው ከፍተኛ ችግር ላይ ግን በባለሙያዎች እና በአዋሽ ተፋሰስ ባለስልጣን አለ ያንን እና በሚመለከተው አካል ጋር ሆኖ እልባት እንደሚሰጥ ና ድንበር በኩል የሚነሱ ግጭቶች በተመለከተ ደግሞ ከእያንዳንዱ ክልል በሂደት እንደሚሰጣ ቃል ገብተው ነው የሄዱት። የክልሉ ፕሬዚደንት ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ተከስቷል የተባለውን ግጭት አላየሁም፣ እስካሁንም የሰማሁት ነገር የለም ብለውናል። እንግዲህ እኛ ህዝቡን ሊወክሉ የሚችሉ ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ታዋቂ ሰዎች ነው የመጡት። ጠቅላይ ሚኒስትሩ የሚቀበሉ ተቀብሎ ሌላውንም ደግሞ አዳራሽ ላይ መግባት ያለበት ሰው በሙሉ ገብቶ በፕሮግራማችን መሰረት ነው የሄድነው። ውጭ ላይ እንዴት ነበር የሚለው ነገር እኔ አዳራሽ ውስጥ ነበርኩኝ ከአዳራሽ እንደወጣን ያለ ምንም ችግር ወደ ጠቅላይ ሚኒስትሩ ሽኝት ነው የገባነው እና ውጭ ላይ የተለየ ጥያቄ ያላቸው ሰዎች በእኛ በኩል ያየነው ነገር የለም። በዚህ በኩል የሚሰጣቸው መረጃ ያለኝ እኔ ጋር እየደረሰ መረጃም ስለሌለኝ ማለት ነው። አዳራሽ ላይ በነበረው ሁኔታ ግን የተሳካ ነበር። መልካም። ውጭ የነበረው ሁኔታ እኛ ጋ የደረሰ አዳራሽ ውስጥ ነበርኩኝ፣ ስንወጣ ነው ይሄንን ሁኔታ ያየሁት። ከወጣቶቹ መካከል እማግራቸው አሉ፣ ታከሙ ያሉ፣ ያልታከሙ የታሰሩ አሉ፣ እስር ቤት ያሉ እያሉኝ ነው እንግዲህ ያነጋገራችሁ ሰዎች ያዩት ነገር ካለ የታዩ እነሱ ነው የሚያውቁት። እንደ ክልል መንግስት ግን በዚህ ደረጃ ላይ እኛ ግጭት የተፈጠረበት ምንም ሰላማዊ ነበር ሰመራ፣ ማለት ይቻላል። አመሰግናለሁ ቆንጂት፣ ለዘገባው ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየሰማችሁ ያላችሁት። የመጽሔት ክፍለ ጊዜ ዘገባዎች ናቸው የሚቀርቡት። በቤንሻንጉል ጎመዝ ክልል ግጭት አስር ሰው መገደሉና ከአርባ በላይ ሰዎች መቁሰላቸው ተነግሯል። የክልሉ ፕሬዚደንት በአሶሳ አምስት ሺህ በሽርቆሌ ደግሞ አራት ሰው በድምሩ የዘጠኝ ሰው ሕይወት አልፏል ብለዋል። ይቅርታ፣ የክልሉ ፕሬዚደንት በአሶሳ አምስት፣ በሽርቆሌ ደግሞ አራት ሰው፣ በድምሩ የዘጠኝ ሰው ሕይወት አልፏል ብለዋል። የአሶሳ ከተማ ከንቲባ ደግሞ በአሶሳ የስድስት ሰው ሕይወት ማለፉን ተናግረዋል። ከክልሉ ፍትሕና ጸጥታ አስተዳደር ቢሮ ብቻ የወጣው መረጃ ደግሞ አስር ሰዎች መገደላቸውን ያመለክታል። ነዋሪዎችን የክልሉን ፕሬዚደንትና የአሶሳ ከተማ ከንቲባን አነጋግራ ጽዮን ግርማ ተከታዩን አጠናቅራለች። በቤንሻንጉል ጉምዝ ክልል ማኦኮሞ፣ ባምባሲ፣ አሶሳ፣ አብሽር አብሽርቆሌና ሌሎች አጎራባች ቀበሌና ወረዳዎች ስለተፈጠረው ግጭት፣ ስለጠፋው ህይወት፣ ስለቆሰሉት ሰዎችና በአጠቃላይ በክልሉ እየተከሰተ ስላለው ሁኔታ የክልሉ መንግስት እስከ ትላንት ድረስ ምንም ሳይል ቆይቷል። በትላንትና እለት ለብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት ማለፉን አስታውቆ ነበር። በዛሬው እለት የክልሉን ፕሬዚዳንት አቶ አሻድሌ ሀሰንን ስለ ደረሰው ጉዳት በስልክ ጠይቅያቸዋለሁ። አሶሳ ከተማ ላይ አምስት ሰው ነው ህይወቱን ያለፉ እና ወደ ሀያ ስድስት አካባቢ ሰው ቆስሏል ከአሶሳ ከተማ ውጭ ሌላ የሞተ ሰው አለ ማለት ነው ምክንያቱም ሮይተርስ ላይ ዘጠኝ ሰው እንደ ሞተ መግለጾትን አይቼ ነበር ሽርቆሌ የሚባል ወረዳ ላይ አራት ሰው እዛ ህይወት ስላለፈ ነው የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምም በከተማቸው በተፈጠረው ግጭት የደረሰውን ጉዳት በተመለከተ ከአሜሪካ ድምጽ ተጠይቀው ከአሁን ድረስ ባለኝ መረጃ ስድስት ሰው ነው የቆሰለውስ የቆሰለው ከዛ በላይ ነው። ከዛ በላይ ነው። ምን ያህል ይሆናል የቆሰለው? ሰላሳ ሰው እንደዚህ ይሆናል። የቤንሻንጉል ጉሙዝ ክልል ፍትህና የጸጥታ አስተዳደር ቢሮ ኃላፊ አቶ ዳንሳ በየነ ደግሞ ሀገር ውስጥ ለሚገኙ መገናኛ ብዙኃን በሰጡት መግለጫ የአስር ሰዎች ሕይወት ማለፉን፣ ሰላሳ ስምንት ሰዎች መቁሰላቸውን ተናግረዋል። የአሜሪካ ድምጽ ሰሞኑንና ዛሬ ያነጋገራቸው ሰዎች በማኦ ኮሞ ሁለት ሰው በአብሽር ቆሌ አራት ሰው ባአሶሳ ደግሞ የስድስት ሰው ህይወት ማለፉን ተናግረዋል። ከእነዚህ አጠቃላይ መረጃዎች ያገኘ ነው ቁጥር የሚያሳየው በክልሉ ከአስር ሰዎች በላይ ህይወት መጥፋቱን ከአርባ በላይ ደግሞ መቁሰላቸውን ነው። የግጭቱ መነሻ ነባር ብሔረሰብ በተባሉትና የአማራና ኦሮሞ ማህበረሰብ በሚበዙበት ሌሎች ማህበረሰቦችም አብረው በስብጥር በሚኖሩ ነዋሪዎች መካከል እንደሆነ ነዋሪዎቹን ጠቅሰን ስንዘግብ መቆየታችን ይታወሳል። ግጭቱ በጣም ተባብሶ የነበረበት የአሶሳ ከተማ ነዋሪ ስለ ሁኔታው ጠይቂያቸው ነበር። እንግዲህ መጀመሪያ ላይ የአካባቢው ተወላጅ የሆነ የበርታ ብሔረሰብ ነው መጀመሪያ የባጃጅ ሹፌሮችን ባጃጅ ውስጥ በጩቤና በየራ እየመጡ መንደራቸው ውስጥ ያሉ የሌላ ብሔር ተወላጆችን እየገደሉ መሆኑን ነው የሰማነው። ሁለተኛ ቀን ላይ ደግሞ በግሩፕ ተደራጅተው ከተማ ውስጥ ገብተው እየተሯሯጡ በድንጋይና፣ በገጀራ፣ በጩቤ ሰዎች ላይ ጉዳት አድርሰዋል። ከዚም ባለፈ ዋናው ነዋሪ ደግሞ ትናንት እንደታየው ምሬቱ ስለበዛ የሚያረጋጋም ሰው ስለጠፋ አፈንድቶ ወጥቷል ወደ ውጭ። እንግዲህ በግልጽ መጀመሪያ በርታው ብሔረሰብ ነው የአማራና የኦሮሞ ተወላጆች ላይ ጥቃት ያደረሱት። በዚህ የተቆጣው ሕዝብ ደግሞ መልሶ እነሱ ላይ ጥቃት ማድረሱን እናቃለን። ሰሞኑን ባቀረብነው ዘገባም በማኦኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይን ደግፈው የወጡ ሰዎች መደብደባቸውን፣ ይህን ተቃውሞ በማግስቱ ሰልፍ የወጡ ደግሞ በጥይት ተመተው ሁለት ሰዎች መሞታቸውን ወደ አርባ የሚጠጉ ሰዎች ደግሞ መቁሰላቸውን ሁለት ሺህ የሚሆኑ ደግሞ አጎራባች የኦሮሚያ ክልል ቤጊ ከተማ ተጠልለው እንደሚገኙ በሶስት ጥይት የተመቱ የሰባት ልጆች እናትን ጨምሮ የቤጊ ከተማ የጸጥታ ኃላፊን አነጋግረን መዘገባችን ይታወሳል። በወቅቱም የቶንጎ ከተማ ፖሊስ ይህንን አስተባብለውት ነበር። የክልሉን ከንቲባ አቶ አሻትሌን ግጭቱ የሚቀሰቅሰው ማን ነው ብያቸው ነበር። የነበረው ግጭት የብሄር ግጭት አይደለም። ይሄ የተሰበሰቡ ክራይ ሰብሳቢና አሁን የተጀመ ጀምሮ ያለው ለውጥ የማይደግፉ ኃይሎች ያነሱት ነው። ስለዚህ በንብረት ላይም በነፍስ ላይም በሕይወት ላይም የደረሰው ጉዳት ብሄር ለይቶ አይደለም። ግጭት ከተማ ላይ ሲነሳ ይሄን ይሄን እንትን አይለይም። ይሄንን ብሄር ተለያይቶ ነው አደጋ እየደረሰ ያለው ብሎ የሚያራግቡ አካላት መረጃ፣ ወይ ደግሞ የተጀመረው ግጭት መቋጫ እንዳይኖረው ወይም እንዲቀጥል የሚፈልጉ ሀይሎች ካልሆነ በስተቀር በዘር በብሄር እየተደረገ ግጭት የለም በእኛ ግንዘማና በዚህ መሰረት ግን ዝርዝሩ በደንብ ስናጣራ የምንገልጽ ይሆናል። ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ሰልፍ ለመደገፍ ከወጣም በኋላ ነው የተፈጠረው ይላሉ ያነጋገር ናቸው። ሰዎች ይሄ ግጭትስ እንዴት ሊቀሰቀስ ቻለ? ግጭትን በተመለከተ ምርመራ እኛ ያካራን ነው ያለው ከአሁን ይሄ ነው ብሎ መናገር አይቻልም። በአሁኑ ደረጃ ከውጭ የገቡ ሰዎች ሊኖሩ ይችላሉ። እዚህ ደግሞ የአሁን ያለው ለውጥ የማይደግፉ የሰረሰራን ኃይሎች ወይ ደግሞ የጥገኛ ኃይሎች እዚህም ከተማ ውስጥ ይኖራሉ። ይሄ በዚህ መነሻ አድርጎ ነው ባለፈው የጠቅላይ ሚኒስትሩ ሰልፍ ከተጀመረ ሳይሆን ዛሬ ይደረጋል ብለን በትናንትና ለምሳሌ ቅስቀሳ ሲናደርግ አልሞ ነው ብትብት ያነሱት። ስለዚህ መነሻው እያጣራን ነው። በሂደት ለሁሉም ሚዲያም ይሁን ለህዝቡ የምንደርስበት ሁኔታ እንፈጥራለን። የ በከተማው ላይ በጣም ዘግናኝ የሆኑ የቪዲዮ ምስሎች ታዩበት፣ በኢንተርኔት ላይ ተሰራጭቷል። ወጣቶች ሌሎችን ወጣቶች ሲደበድቡ በጣም ዘግናኝ የሆነ ቪዲዮ እና እሱ ሲደረግ ከተማው የጸጥታ አካላት አልነበሩም በቦታው። እነዚህ የተፈጸሙ ነገሮች ያው ማንም ሰው በ ሰው ላይ ጉዳት እንዲያደርስ የሚፈልግ ሰው ያለ አይመስለኝም። ዞሮ ዞሮ ግን ያው ሰው ሲጋጭ ወይ ደግሞ እንደዚህ አይነት ድግድጎች ሲከሰት በአላስፈላጊ በዱላ በተለያዩ ነገሮች እንትን ሊጠቀሙ ይችላሉ። ዞሮ ዞሮ ጸጥታ ኃይሉን ጥረት ሲያደርጉ ነበረ። ኢቪን በፖሊስ ላይ፣ በልዩ ፖሊስ ላይ፣ በፌዴራል ፖሊስ ላይ እንደዚህ አይነት በድንጋይ በዱላ ጉዳት የደረሰባቸው አሉ። ለሶስት ቀናት ከፍተኛ ግጭት የተቀሰቀሰበት የአሶሳ ከተማ ከንቲባንም አነጋግሬያቸዋለሁ። ህዝብ ላይ ችግር የለውም ነገር ግን በመሀል ብሔር ግጭትን የሚቀሰቅሱ አይነት አስተሳሰቦች ናቸው። የክልሉ መንግስት የጸጥታ ኃላፊዎች ለማረጋጋት አልገቡም። እንደውም በአንድ ወገን ቆመው ነበር ብለውን ነበር። ትላንት ያነጋገር ናቸው ሰዎች አካላት አለው ሁ መከላከያ ተገራለ ሁሉም አለ በቪዲዮ ላይ ወጣቶች የተወሰኑ ወጣቶችን ሲደበድቡ በጣም አሰቃቂ የሆኑ ዘግናኝ ቪዲዮዎች ታይተዋል። እና እነዛ ነገሮች ሲፈጠሩ የጸጥታ አካላት በከተማው አልነበሩ ነበሩ ነበሩ ነበሩ፣ መደረግ ያለበትን ጥረት እያደረጋሉ። ነገር ግን አንዳንዴ ወጣ የሚሉበት ሁኔታዎችም ይኖራሉ እኮ። እሱን ማስቆም እንዴት አልቻሉም? የጸጥታ አካላት አሁን ረግበዋል፣ ግን በወቅቱ ነው። አሁን እነዚህ ቪዲዮዎች በወቅቱ ነው። በወቅቱም ቢሆን እንደዛ አይነት ነገር ሲፈጸም በአንድ ከተማ ላይ አንድ የከተማ አስተዳደር ካለ የጸጥታ መዋቅሩ ካለ እንዴት መሀል ላይ ገብቶ ያንን ነገር ማብረድ አልቻለም? ያው ጥረት አድርጓል። አክቹዋሊ ውስንነቶች አሉ። ከጣይ ላይ ምናየው ነው የሚሆን ነገራቶች ከወረደ በኋላ በአሁኑ ሰዓት የተወሰደ እርምጃ አለ ነው። እርምጃ ያው ህዝብ ማዋየት ነው። አሁን እርምጃ ይዘን ያለ ነው ህዝብ ማዋየት ነው። ከዚህ ጋር መነጋገር ነው። ነዋሪዎቹ የሚሉት የተደራጁ አካላት ከክልሉ ጸጥታ አካላት ጋር ሆነው አጠቁን ስንጠቃ እየተከላከለልን የለም። የመከላከያ ሰራዊትም በፍጥነት እንዲገባ አልተደረገም ነው የክልሉ ባለስልጣን አሁን በስፍራው መከላከያ ፖሊስ ገብቷል፣ ጉዳዩን በሀገር ሽማግሌዎች ጭምር እንዲፈታ ጥረት እየተደረገ ነው ብለዋል። የፌዴራል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ የቅዳሜውን የቦምብ ፍንዳታ አስመልክቶ በሰጡት መግለጫ ፍንዳታው ያልተሳካላቸው አካላት በቀጣይ ህዝብ ብዛት በ የሚሰበሰብባቸው አካባቢዎችና በመሰረተ ልማት ላይ ጥቃት ማድረስ፣ ግጭቶችን በተለያዩ አካባቢዎችም የመቀስቀስ አዝማሚያ ሊኖራቸው እንደሚችል ጠቁመው፣ ህብረተሰቡ ሁኔታውን በንቃት እንዲከታተል ማሳሰቢያ መስጠታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች የምሽቱ የአየር ስርጭት ፕሮዲሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰር አባዩ ግባያ ሆነች። የዜናና ትንታኔው መጽሔት ተጠናቀቀ። የምናስተናግዳችሁ አዳነች ፍሳዬና እኔም ሰሎሞን አባተንን። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ማህበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያና ኤርትራ መሪዎች ለ20 ዓመታት ከሚጠጋ ጊዜ በኋላ ለመጀመሪያ ጊዜ ተገናኝቶ ለመነጋገር ተስማምተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጉባኤው ሰላም ለማውረድ ያመቻቻል ሲሉ ዛሬ ለአሶሼትድ ፕሬስ የዜና አገልግሎት ተናግረዋል። ጊዜና ቦታ ግን ገና እንዳልተወሰነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛው እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ማለታቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲሉ የኢትዮጵያ መንግስት ሲል የኢትዮጵያ መንግስት ትላንት ረቡዕ ማስጠንቀቂያና ሕዝቡ በንቃት እንዲከታተል ጥሪ ማቅረቡን ሮይተርስ የዜና አገልግሎት ዘግቧል። አመሰግናለሁ አዳነች። ለሰዓቱ ዋና ዋና የዓለም ዜና፣ የስፖርት ዜና ይቀጥላል። አሁን አሁን እየተከታተልኩኝ ያለሁት ስቱዲዮ ቴሌቪዥን ላይ እንግሊዝና ቤልጅግ ዜሮ ለዜሮ ናቸው። ሰላሳ ሦስት ደቂቃ ላይ ሁለቱም ቡድኖች ስድስት ነጥብ ይዘው ወደ ጥሎ ማለፉ ያለፉ ይመስላል። ግንቦት ሰላሳ ሁለት ሺ አስር ዓመተ ምህረት በሩሲያ አስተናጋጅነት የተጀመረው የዓለም እግር ኳስ ዋንጫ ግጥሚያ ዛሬ የምድብ ማጣሪያው ይጠናቀቃል። አስራ ስድስቱ ወደ ጥሎ ማለፍ ፍልሚያ ያለፉት ቡድኖችም በይፋ ይታወቃሉ ሁሉም ሰሎሞን ክፍሌ እየተከታተለ ነው። ተከታዩን አጠናቅሯል። እንዴት አመሻችሁልኝ የተከበራችሁ አድማጮቼ። ትላንት ብዙ አስገራሚ ክስተቶች ተስተውለዋል። በዓለም እግር ኳስ ዋንጫ ታሪክ የወቅቱ ሻምፒዮን ጀርመን በደቡብ ኮሪያ ተሸንፎ ለጥሎ ማለፍ ደረጃ እንኳ ሳይደርስ በጊዜ መሰናበቱ አንዱ አስገራሚ ታሪክ ነው። የብሔራዊ ቲሙ አሰልጣኝ በዚሁ ሳቢያ ሥራቸውን ሊለቁ ነው። ተጫዋቾቹ ብቻ ሳይሆኑ ደጋፊዎቻቸውም ክፉኛ አዝነዋል። መደናገጥ ፈጥሯል። ሜክሲኮም ቢሆን በቀላሉ በስዊድን ተሸንፎ ይወጣል ብሎ የገመታ አይደለም። ያለመንኩ መንኩ አልነበርም። ብዙ የማይሆኑ ነገሮች ሆነው ተገኝተዋል። ዘንድሮ በዛሬው ዕለት ለጥሎ ማለፉ ደረጃ ለመድረስ ወሳኝ ፍልሚያ የሚያደርጉትን ቲሞች በተለይም በስፋት አፍሪካዊውን የሴኔጋል ብሔራዊ ቡድን እመለከታለሁ። ያለፉትን አስራ ስድስት ቲሞችም እዘረዝራለሁ። ሴኔጋልን ላስቀድም። የብሔራዊ ቲሙ ዋና አሰልጣኝ አልዩ ሲሴ አስደናቂ ችሎታ ያላቸው መሪና ጥቃቅን የሚባሉ ስህተቶችን እንኳ አይተው የማያልፉ ቅጽበታዊ ውሳኔ የሚሰጡ ናቸው። ሲሴ ጋር ቀልድ የለም። አልዩ ሲሴ በዓለም ዋንጫ ላይ ብቸኛው አፍሪካዊ አሰልጣኝ ሲሆኑ ከሁሉም ደግሞ ወጣት ናቸው። ገና አርባ ሁለት ዓመታቸው ነው። ሲሴ ቲማቸውን ለሩብ ፍጻሜ አድርሰዋል። ደቡብ ኮሪያና ጃፓን በ2002 ዓመተ ምህረት በጋራ ባዘጋጁት የዓለም ዋንጫ ላይ። በዚያኑ ዓመት ግን ማሊ ላይ ሴኔጋል ለፍጻሜ ደርሳ በካሜሩን ተሸንፋ የአፍሪካን ዋንጫ አጣች። የዋንጫውን አንደኛውን ጆሮ ይዘው በካሜሩን እንደ ተሰረቁ ነው ያኔ ሲሴ የተሰማቸው። ሴኔጋል ዘንድሮ በቅድሚያ ፖላንድን አሸንፋለች። ከጃፓን ጋር ሁለት አቻ ተለያይታለች። በአንበሳ የሚመሰሉት አልዩ ሲሴ በራሳቸው የሚተማመኑና ኩሩ አሰልጣኝ ናቸው። ሰማይ እንኳ ለእርሳቸው ቅርብ ነው ይላሉ በቅርብ የሚያውቋቸው ወዳጆቻቸው። በተጫዋቾቻቸው ከፍተኛ ከበሬታ የተሰጣቸው አሰልጣኝ ሲሴ ከዚህ ስኬታማ ደረጃ ለመድረስ ያበቃቸው መሆኑን ጋዜጠኞች ይመሰክሩላቸዋል። ከልጆቹ ጋር እንደሚጫወትና እንደሚቀልድ ጥሩ አባት ሲሴም ከተጫዋቾቹ ጋር መልካም ግንኙነት አላቸው። ተጫዋቾቻቸው አሁን ለደረሱበት ደረጃ ያበቁት ሲሴ ናቸው። አስፈላጊ ሆኖ ሲያገኙት ግን እንደ ቆፍጣና ወታደር ያደርጋቸዋል። ቀልድ የለም። ተጫዋቾች መተኛት ባለባቸው ሰዓት መተኛት፣ በምግብ ሰዓት ሁሉም በማዕዱ ዙሪያ መገኘት እንዳለባቸው ጥብቅ መመሪያ የሰጡና ሁሉም የሚያከብሩላቸው አሰልጣኝ መሆናቸውም ይነገርላቸዋል። ባጭሩ ስለ አልዩ ሲሴ ይህን ካልኩል አብቃ ወደ ጨዋታዎቹና ውጤቶቹ ስናልፍ የአልዩ ሲሴ ሴኔጋል ብሔራዊ ቲም ከገጠመው ከኮሎምቢያ ቡድን ጋር አንድ ለዜሮ ተለያይቷል። ከኤች ምድቡ አንዴ አሸንፎ አንዴ እኩል ተለያይቶ ስለ ነበር ዛሬ የማሸነፍና አቻ የመውጣት እንዲሁም የፖላንድን በጃፓን መሸነፍ ሰፊ ዕድል ይዞ ገብቶ ነበር። አንድ ለዜሮ ተሸንፎ ወጥቷል። የጃፓንና ፖላንድ ግጥሚያ ውጤትም ለሴኔጋል ጥቅም ነበረው። ጃፓን ቢያሸንፍ ኖሮ ሦስቱንም ዕድሎች አቶ ሴኔጋል ወደ ጥሎ ማለፉ ደረጃ ሳያልፍ ቀርቷል። አሁን በመጫወት ላይ ያሉት የጂ ምድቦቹ ኢንግላንድና ዴንማርክ ቀደም ሲል ነው ለጥሎ ማለፉ ፍልሚያ ማለፋቸውን አረጋግጠው የተቀመጡት። ፓናማና ቱኒዚያ ፎሪ። ነገ ረፍት ነው፣ ጨዋታ የለም። ቅዳሜ ወሳኝና ቁልፍ የተባሉ ግጥሚያዎች ይካሄዳሉ። ፈረንሳይ ከአርጀንቲና፣ ዩራጓይ ከፖርቱጋል የሚያደርጉት ጨዋታ መታየት ያለበት ነው። አያምልጣችሁ። እሁድም እንዲሁ ስፔን ከሩሲያ፣ ክሮኤሽያ ከዴንማርክ ይጋጠማሉ። ለጥሎ ማለፍ ያለፉትን ዐሥራ ስድስቱን ለመዘርዘር ከኤ ዩራጓይና ሩሲያ፣ ከቢ ስፔንና ፖርቱጋል ከሲ ፈረንሳይና ዴንማርክ፣ ከዲ ክሮኤሺያና አርጀንቲና፣ ከኢ ብራዚልና ስዊዘርላንድ፣ ከኤፍ ስዊድንና ሜክሲኮ፣ ከጂ ኢንግላንድ እና ቤልጅየም፣ ከኤች ኮሎምቢያና ጃፓን። ነገ እንዳልኩት እረፍት ነው። ቅዳሜና እሁድ ውጤቶቹን የሚገልጽ ዜና ይኖረናል። ሰኞ በመደበኛው የስፖርት ፕሮግራም በስፋት እመለሳለሁ። ደህና ቆዩኝ። አዳነች ሰሎሞን ወደ እናንተ። እናመሰግናለን ሰሎሞን። አሁን ወደ ተከታዩ ቅንብር እናልፋለን። የአንድ የቀድሞ እስረኛ ታሪክ ቶች በሮች ተከፍተው እስረኞች እየተፈቱ ነው። እስረኞችን የመልቀቅ ውሳኔው ከተላለፈ አንስቶ ባለፉት አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ተፈተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ አደረሱብን ስላሏቸው የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት ሀገር ትሆን ዘንድ ተስፋና ምኞታቸውን ገልጸዋል። የሕግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ዘገባዎች ሶስት እስረኛ ወጣቶችን አነጋግራ ነበር። ለዛሬ ከ13 ዓመታት እስር በኋላ በቅርቡ የተፈታውን የካፒቴን ኃይሉ ገብሬን ታሪክ ይዛለች። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሐምሌ 8 ቀን 997 ዓ ም ለጅቡቲ መንግስት አንድ የተማጽኖ ደብዳቤ ጽፎ ነበር። በኢትዮጵያ መንግስት የሚፈጸመውን ግድያ ተቃውመውና የዚህ ግድያ ፈጻሚ የሆነው ስርዓት አካል አለመሆን የሚያበሩትን የውጊያ ሄሊኮፕተር ኤም አይ 35 ይዘው ጅቡቲ የገቡትን ካፒቴን በኃይሉ ገብሬና ረዳት አብራሪውን አብዮት ማን ጉዳይ አሳልፋ ለኢትዮጵያ መንግስት እንዳትሰጥ የሚጠይቅ ነበር። ደብዳቤው ከአስራ ሶስት ዓመታት በኋላ በቅርቡ ከኢትዮጵያ እስር ቤት የተለቀቀው በኃይሉ ገብሬ እርሱና ረዳት አብራሪው በከፍተኛ ሚስጥር ዝግጅት አድርገውበት ሄሊኮፕተሩን ካሳረፉ በኋላ ጅቡቲ ከሚገኘው እንግሊዝ ኤምባሲ ጥገኝነት ለማግኘት ሞክረው ከሶማሌላንድ ታገኛላችሁ በሚል ማታለያ በሶስተኛው ቀን ጅቡቲ ለኢትዮጵያ መንግስት አሳልፋ ሰጥታቸዋለች። እንደነገረን አምነስቲ ጅቡቲ አሳልፋ እንዳትሰጣቸው የሚጠይቀውን ደብዳቤ ሲጽፍ በኃይሉና ባልደረበው ቢሾፍቱ በሚገኘው አየር ኃይል እስር ቤት ከገቡ ሃያ ስድስት ቀናት ተቆጥሮ ነበር። ለመሆኑ ጅቡቲ ስታርፉ ይህን ሊመጣ እንደሚችል አልጠረጠራችሁም ነበር የሚል ጥያቄ አንስቼለት ነበር ለካፒቴን ባህይሉ ገብሬ። አልጠረጠርንም፣ እንግዲህ ዓለም አቀፍ ሕግ ይህንን ነገር የሚፈቅድ አይነት አይደለም። ምናልባት በሁለቱ ሀገሮች መካከል የተለየ ስምምነት ካለ አላውቅም። ግን ዞሮ ዞሮ ሁለቱም ሀገሮች ሊሆን የሚገዙት በተባበሩት መንግስታት ሕግ ስለሆነ በዛ ህግ መሰረት ደግሞ ባይሆን በራሳቸው ህግ ሊጠይቁን ይገባል አሊያም ደግሞ ወደ ሌላ ሀገር አሳልፈው ሊሰጡን ይገባል እንጂ መልሰው ይሰጣሉ ብዬ አላሰብም። ካፒቴን ኃይሉ ገብሬ ነገሌ ቦረና ተወልዶ ያደገው አለም ጤና ነው። ባህር ዳር ዩኒቨርሲቲ ተማሪ በነበረበት ወቅት ለኢትዮ ኤርትራ ድንበር ጦርነት በ1990 ዓ.ም ተመልምሎ አየር ኃይል አብራሪነት ገባ። ስልጠናውን ከወሰደ በኋላ ለሰባት ዓመታት በሄሊኮፕተር አብራሪነት ሰርቷል። ሰኔ ሁለት ቀን ድሬዳዋ ከሚገኘው የአየር ኃይል ተነስተው ወደ ጅቡቲ ለመሄድ የወሰኑበትን ምክንያት ምክንያትም ጠይቀዋለሁ ለስር የበቃኝ ምክንያት እንግዲህ አስራ ዘጠኝ ዘጠና ሰባት ምርጫ ተከትለው የተከሰተው ሁኔታ ነው። የወቅቱ የፖለቲካ ሁኔታ ከፍተኛ መነቃቃት የነበረበት ነበር። እኔም ደግሞ ያው አብሮ ከነበሩ የአየር ኃይል ባልደረቦች ጋር እነዚ ይነት ሁኔታ እና ሀገሪቱ ምን አይነት አቅጣጫ መከተል አለባት የእኛ ስሙና ምንድን ነው የሚለውን እርስ በርስ እንወያዩ ነበረ። ስለዚህ አገሪቷ በፕሪክንም ወደ ዲሞክራሲ እንድትገባ እንፈልጋለን። የእኛ ሚና ደግሞ ሁልጊዜም ገለልተኛ ሆነን ሕዝብን ማገልገል ሀገራችንን መጠበቅና ማገልገል እንደሆነ እናምን ነበር። እና ስለዚህ ይህንን የገለልተኝነትና የሀገር አገልጋይነት አቋም ይዘን ነበረ ሁለት የሚንቀሳቀስ የነበረው እና ከፍተኛ የህዝብ ተቃውሞ ነበረ። ያንን ተቃውሞ ለማስቆም የተደረገ ምላሽ ግን እጅግ አስከፊ ስለነበረ ተቃውሞች ለመግለጽ እና በሞራልም ከዚህ በኋላ እንዲህ አይነት ሁኔታዎች ውስጥ ማገልገል ተገቢም ስላልሆነ ነበረ በቀል ሁለቱ አብራሪዎች ተይዘው ወደ ድሬዳዋ፣ በማግስቱ ደግሞ ወደ ደብረ ዘይት ወይም ቢሾፍቱ አየር ኃይል ከመጡ በኋላ ከፍተኛ ስቃይ እንዳሳለፉ ይገልጻል። እንግዲህ ፍርድ ቤት የቀረብኩት ከሁለት አመት ከአምስት ወራት በኋላ ነው ጊዜ ድረስ ከዛ በፊት ባሉት በተለይ የመጀመሪያዎቹ የእስር ጊዜያቶች ላይ ከፍተኛ ችግር ሲደርስብኝ ነበር ድብደባም ይፈጽምብኝ ነበረ አውጣ ሌሎች እነማን አሉበት እንደዚህ ሊያደርጉ አስበዋል ሌሎች ምናምን የሚሉ ጥያቄዎች ነበሩና እንደዚህ አይነቶችን ድብደባ ይፈጽምብኝ ነበር ካፒቴን ባህይሉ ገብሬ ከእስር ቤት ለማምለጥ ሙከራ ማድረጉንም ያስታውሳል ነገር ግን ከታሰረበት ክፍል እንጂ ከግቢው መውጣት ስላልቻለ ተመልሶ ተያዘ ይህ ድርጊት ለባሰና ለከፋ ድብደባ እንዳጋለጠው ይናገራል። ከማምለጥ ሙከራ አድርገሃል ከተባልኩ በኋላ ግን የነበረው ድብደባ እጅግ ከፍተኛ ነው። ብዙም ጉዳት ደርሶብኝ ነበረ ያው በጊዜ ሄደት እየሻረ መጣ ካፒቴን በሀይሉ ጉዳዩ ይታይ የነበረው በጦር ፍርድ ቤት በመሆኑ የህግ እውቀት ባይኖረውም ጠበቃ ማቆም ስላልተፈቀደለት በራሱ ነበር የተከራከረው በመጨረሻ እርሱ እድሜ ልክ መቶ አለቃ አብዮት ማንጉዳይ ደግሞ አስራ አምስት አመት ተፈረደባቸውና ወደ ዝዋይ ማረሚያ ቤት ተላኩ መቶ አለቃ አብዮት የእስር ጊዜውን ጨርሶ ባመክሮ በመፈታት አሁን ከሀገር ውጭ ይገኛል ብሎናል በሀይሉ ዝዋይ እስር ቤት ጥቂት እስረኞች በሚገ የሚገኙበትና ጨለማ ክፍል በሚባለው ቦታ ቢታሰርም ለእርሱ ግን ከባዱ ጊዜ የወላጅ እናቱን ህልፈተ ህይወት እስር ቤት ውስጥ ከተረዳ በኋላ መሆኑን ገልጾልኛል። መጀመሪያ ዎቹ ጊዜያቶች ተመጣ ነበር እናት በየሳምንቱ ተመጣ ነበር። ግን እድሜዋ እየገፋ ከሄደ በኋላ አሁን መጨረሻ ሚያዝያ ሰው ልፍ ላይ ነው ያየዋት ሁለት ሺ አምስት ዓመተ ምህረት እዛ በኋላ ባረፈችው ሁለት ሺ ዘጠኝ ነው አራቱን አመታት ግን አላየኋትም ነበረ። ጤና ችግር ስለገጠማት ብቻውንም መንቀሳቀስ ስለማትችል አላገኘኋትም ነበረ። በመኪና ውስጥ ድረስ እንዲያስገብልኝ ጥያቄ ባቀርብም ፈቃድ አላገኘሁም። መምጣት ትፈልጋለች፣ ግን ግቢ ውስጥ እዛ ቤት የምንገናኝበት ድረስ መኪናው እንዲገባ ከመኪና መውረድ ስለማትችል ጥያቄ ባቀርብ ተቀባይ መሰል አላገኘ እንዲ ስላሉኝ፣ ወይም ደግሞ በቢሮክራሲ ዛሬ ነገር ሊቆይና ያለን በሚ ምክንያት አይፈቀድልኝ ስለቀረ ያው እሷን አራት አመታት ያህል ከመምርኳ በፊት አላየኋትም ነበረ እና መጨረሻ ማስረሻ መለሷን ነገሩም አብሮን ታሰ የነበሩ ሰዎች ናቸው። በወቅቱ አብሮት ከታሰሩት መካከል ስለ ሁኔታው አንዱን እስረኛ ጠይቄው ነበር። የባህሉ ሐዘን ከባድ ነበር ብሎናል። ለወትሮ አንድ እስረኛ ሐዘን ሲገጥመው ለማጽናናት ተብሎ የተዘጋጀ ቦታ ላይ የምናጽናናበት ጊዜ ከሶስት ቀናት አይበልጥም ነበር። ካፒቴን ባህሉ ታዲያ የእናቱ ማረፍ ካረዳ ነው በኋላ ለአንድ ወር ያህል ጠዋት ጠዋት እየወጣ እዚያችው ቦታ ላይ ይቀመጥ ነበር። ሀዘኑ በጣም ከባድ ስለነበርም ስሜቱ ሌሎቻችንም ላይ ተጋብቶብን ነበር። ይህንን ሁኔታ ማስታውሼ ካፒቴን ባህሉን ጠይቀዋለሁ። ከባድ ያደረገው ነገር እናት፣ ለሁሉም ለእያንዳንዱ ሰው እናት መቼም እናት ነች። ምንም የእኔ እናት ልዩ ነች ማለት አልችልም። እያንዳንዳችን ለራሳችን እናቶቻችን ልዩ ናቸው እና ለሌላው ሰው የሚኖረኝ ፍቅር የተለያየ ባህሪን በመልካም ሁኔታ ቀርጻኝ የኖሮች እናቴ ነበረች። እወዳታለሁ፣ በጣም ተወደኛለች። ባገኛት ደስ ይለኝ ነበረ። ግን የሚጸጥተኝ፣ እሷ አንድ ቀን ልጄ ይመጣል ተስፋ ታደርግ ነበረ። ልጄ በተለይ መስከረም ላይ ብዙ እስረኞች በሚፈቱ ጊዜ ተስፋ ታደርግ ነበረ። እኔ ግን ያ ተስፋ እንደማይሆን አውቅ ስለነበረ በወቅቱ ማለት ነው የሚፈቱት ምን አይነት ሰዎች እንደነበሩ ስለማቅ ብዙም ተስፋ እንዳታደርግ ፈልግ ነበረ ሚጸጥተኝ በጣም እንደምታየኝ እርግጠኛ ሆና ትኖር ነበርና በጣም ትንሽ ቀን ሲቀራት ነው እንግዲህ አሁን የተፈጠው እንግዲህ አንድ አመት ሆኗ ታልተረፍ ሚጸጥተኝ ወጥቼ ማግኘት አለመቻል አዘኔንም ከባድ ያደረገው ብዙ ጊዜ ደክማ ተመላልሳ ጠይቃኝ ግን መጨረሻ ላይ ልታኝ ባለመቻሉ ብቻ ሁልጊዜም። ወደ እስር ቤት ሲገባ እድሜው ሀያ ስድስት ነበር። አስራ ሶስት አመት በእስር አሳልፎ ነው የወጣው። አሁን ወደ አርባ አመት እየተጠጋው ነው። በእስር የቆየህበት ጊዜ የተቃጠለ ነው ብለህ ትቆጫለሁ ወይ ብየዋለሁ። የተቃጠለ ነው ለማለት አልችልም። ምክንያቱም አሁን ካለው ከውጤቱ አንጻር ስናየው ክም አንዳንድ ሬዎች እያየን ነው። የኔ ዛሬ በመፈታተኝ ህዝቡን ዛሬ ሁሉም ደረጃ እዛን ወቅት የነበረው የተወሰነ ማህበረሰብ ብቻ ሊሆን ይችላል ነቅቶ ጉዳዩን ሲቃወም የነበረ አሁን ግን አብዛኛው ህዝብ አይወጣል። እዚህ የባከንነው ጊዜ አይደለም። እነሱ ለማባክን ቢሞክርም እኔ ግን ጊዜም እስር ቤት ቢኖርም በማንበብ ራሴን በደንብ በማጽናናት እና በብርታት እንዲኖር ጽናት እንዲኖረኝ በማድረግ አሳልፌያለሁ። እና ግን ባልታሰር የመርጥ ነበር ባልታሰር እና እዛ ሁኔታ ውስጥ ባልኖር ደስ ይለኛል። በተለይ ደግሞ አሁን ካየሁት ውጤት አንጻር ሳየው ጅም አንድ ነገር ለማግኘት የተወሰኑ ሰዎች ዋጋ ሊከፍሉ ይችላሉ። ግን በዛ በተከፈለ ዋጋ ውስጥ ግን የሚገኘው ውጤት ነው አውትካም ስናያገን በጣም ጥሩ ነው ብዬ አስባለሁ። በኃይሉ ከእስር ሲፈታ እናቴን ባላገኛትም የእናቴን ጓደኞች እየሄድኩ አየኋቸው። ሀዘኔን ከእነርሱ ጋር ተጋራሁ አለኝ። እና የእናቴን ጓደኞች በጣም አርጥጦ አግኝቻቸዋለሁ። እህል ነው እያሉ መሬት ሲስሙ ነበር። የነበሩ ገና ሲያየኝ መሬት ነው ድፍት እያሉ መሬት ሲስሙ የነበሩ ከፍተኛ ደስታ የሚሰማቸው በጣም መግለጽ ከሚችለው በላይ ነው። በንባና በደስታ ነበር ደስታቸው ሲገልጽልኝ የነበር ያደኩባት ከተማ የዓለም ጤና ህዝብ፣ የዝዋይ የመቂ ዓለም ጤና አካባቢ ያሉ የገጠር ከተማ ነዋሪዎች በአጠቃላይ ብዙ ህዝብ ወጥቶ ነው እና የተቀበለኝ እንደዚህም አይነት አቀባበል ይኖራል ብዬ አስቤ አልነበረም እና ና ለዓለም ጤና ህዝብ በዝዋይ ለመቂ እንደዚሁም ደግሞ ለዓለም ጤና መዳን ያለን ቤተክርስቲያን ቀሳውስ እና አገልጋዮች በአጠቃላይ ዛናይን ለማቅረብ ፈልጋል። በሀይሉ ከእስር ሲፈታ መሬት የምትስብ ተንበርክካ የምታነባ ሴት ፎቶ በማህበራዊ ሚዲያ ላይ ተሰራጭቷል። ለአንድ አመት በሳምንት ሁለቴ ዝዋ እየተመላለሰች የእናቴን ሀዘን ያጽናናችኝ ማሚ የተባለች እህቴ ናት። እኔም ዛሬ ተፈታው እያለች ስታነባን ያየሻት ብሎኛል። በሀይሉ ለወጣቶች መልእክት አለው አልፎ በተለያየ ቦታ ላይ የሚከሰቱ እጅግ ደስ የማያሰኙ ነገሮች አሉ በየቦታዊ ግጭት እየተስተዋለ ነው ያለው ከዚህ በፊት ያልነበረ ግጭቶች በሀገራችን እያየን ያለ ነው ይሄ እጅግ አሳዛኝ ነው ብዙ ደም ፈሷል ብዙም ለመስማት የሚከብዱ ሁኔታዎች እየተፈጽመ ነው ያሉ ስለዚህ ወጣቱን ሀገሪቷ እንድትረጋጋ የግድ መስራት መቻል አለብን ሀገር እንድትኖር የግድ በእኛ ላይ ከፍተኛ ኃላፊነት አለብን ስለዚህ ብዙዎች የሞቱት ደማቸው የፈሰሰው እና ከዚህም በፊት በተለይ ወደ ኋላም ሄደን ሌሎች ታሪኮችን ብናይም ሰዎች መስዋዕትን የተከፈሉት አገር ለመጠበቅ ብለው ነው። ስለዚህ አገራችንን በመግባባት ያለን ልዩነቶች በጣም ሰላማዊ በሆነ መንገድ በመግለጽ መፍታት እንችላለን። ለትንሹም ለትልቁም አይነት ጥያቄዎች ደም አፋሳሽ ሁኔታዎች ውስጥ መፍጠር የለብንም። ስለዚህ ጥያቄዎች ካሉን የተለያዩ ነገሮች ካሉን በሰላማዊ መንገድ እየጠየቅን መፍትሄ ማግኘት የምንችልበትን ሁኔታ መፍጠር አለብን። ለውጦች ሁል ጊዜ አንድ ጊዜ አይመጡም እና በጊዜ ሂደት የሚፈቱ ችግሮች ሊኖሩ ይችላሉ ይሆናሉ ብዬ አስባለሁ። አሁንም አንድ ላይ ተባብረን ሁላችንም በምንም አይነት ሃይማኖታዊ ሆነ የዘር ልዩነት በመሀላችን ሳይኖር ኢትዮጵያዊነታችንን ብቻ ይዘን አንድ ሀገርን አስበን ብቻ ለሰላም እንድንሰራ በዚህ አካባቢያችን ያሉት ችግሮችን በመፍታት አገሪቷ ወደ ተረጋጋ ሁኔታና መልካም ወደ ሁኔታ ውስጥ እንድትመለስ እመክራቸዋለሁ። እና ለሁሉም ነገር ሰላም ወሳኝነት ስላለው ሰላማችንን እናስቀድም እላለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኢትዮጵያ ውስጥ በሚታየው የለውጥ እንቅስቃሴ ተበረታተናል፣ እናም የለውጡ አካል መሆን እንሻለን የሚሉ በውጭ ሀገሮች የሚገኙ የተለያዩ ተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት ለለውጡ ድጋፍ የሰጡባቸውን መግለጫዎች ማውጣታቸውን ቀጥለዋል። ከያዝነው ሳምንት መጀመሪያ አንስቶ ከወጡት ለምሽቱ የሦስቱን ተጠሪዎች በመግለጫዎቻቸው ይዘት ምንነት ዙሪያ ያነጋግረናል። ተወያዮቹ ዶክተር አረጋዊ በርሄ የትግራይ ዴሞክራሲያዊ ትብብር ትዴት ሊቀመንበር አቶ አክሊሉ ወንዳፈረው የኢትዮጵያ ሕዝብ የጋራ ትግል ሸንጎ የምክር ቤት አባልና አቶ በትሩ ገብረ እግዚአብሔር ሃያ አምስት ማኅበረሰባዊ ድርጅቶች የታቀፉበት ትብብር የአመራር ምክር ቤት ሊቀመንበር ናቸው። አሉላ ከበደ ነው ያወያያቸው። እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። በየበኩላችሁ ያወጣችኋቸው መግለጫዎች ወቅታዊ የኢትዮጵያ ጉዳይ የሚመለከቱ ይልቁንም ደግሞ ሰሞንኛ ሁኔታዎች ከግምት ያስገቡ ናቸው። የትግራይ ዲሞክራሲያዊ ትብብር አገር ቤት ገብተን አሁን የሚታየውን እንቅስቃሴ በመደገፍ የበኩላችንን አስተዋጽኦ ማበርከት እንችላለን ብለን እናምናለን ይላል መግለጫችሁ፣ ዶክተር አረጋዊ በጣም ጥሩ። በቅድሚያ ታንድ ወይም ትዴት የትግራይ ዲሞክራሲያዊ ትብብር ረዘም ላለ አመታት ሲታገል የቆየ ነው። ግን ብቻው አይደለም ሲታገል የቆየው ከዘጠና ሶስት አመተ ምህረት በፈረንጅ ጀምሮ ከፓሪስ አንድ ጀምሮ በህብረት ተሰማርተን ሸንጎ እስኪመሰረት ድረስ በህብረት የምንታገል ድርጅት ነን። አሁንም የሸንጎ መስራች አባል ድርጅት ነን። ስለዚህ እኛ ዲሞክራሲያዊ ኢትዮጵያ እስክትመሰረት ድረስ እንዘልቅ ነን። ብዙ ውይይት ካደረግን በኋላ ያወጣነው መግለጫ ለየት ያለ ሚና መጫወት እንችላለን እኛ ብንገባ። ምክንያቱም ህወሀት ኢህአደግ ስልጣኑን ጠቅልሎ የበላይነቱን ይዞ በሀገራችን ያደረሰው ችግር ለማንም ግልጽ ስለሆነ ይህንን በመቅረፍ እና በሀገራችን ሰላም፣ ዲሞክራሲ እንዲሰፍን ልዩ ሚና መጫወት እንችላለን ከሚል አኳያ ቀልጥፈን ወይም ቶሎ ብለን ብንገባ ብንገባና አሁን ተጀምሮ ያለው ለውጥ እንዳይደናቀፍ የበኩላችን አስተዋጽኦ ለማድረግ ጊዜው ይጠይቀናል በሚል ይህን መግለጫ አውጥተናል። መልካም አቶ በትሮ ወደ እርሶ ልሻገር። የእርሶ ድርጅት ትብብር የፖለቲካ ድርጅት አይደለም፣ ቀደም ብለው እንዳስተዋወቁን በኢትዮጵያ ጉዳዮች ላይ የሚመክሩ ድርጅቶች ስብስብ ነው። ባወጣችሁት መግለጫ ላይ አሁን በዚህ መድረክ የቀረቡትንም ሊጨምር ይችላል፣ የተለያዩ የፖለቲካ ድርጅቶችን ተባበሩ ትላላችሁ ችኋል። እስኪ ለአድማጮች ባጭሩ ይግለጹልን የመግለጫችሁን ጭብጥ። አቶ በትሮ በመግለጫው ላይ ለተጠቀሰው በተለይ ዶክተር አብይ ጠቅላይ ሚኒስትር ከሆኑ በኋላ በሀገራችን ውስጥ የሚታየው የለውጥ አካሄድ ከጠበቅነው በላይ ግን ስንጠይቅ ከነበረው በታች ሆኖ አግኝተነዋል። ስለዚህ ወደምንጠይቀው ዓላማ እንዲያደርስ የማህበረሰባዊ ድርጅቶች ከፍተኛ ድርሻ አላቸው ብለን ስለምናምን፣ ይኸውም የእኛ አባል ድርጅቶች ለስልጣን የማይፎካከሩ ነገር ግን ለሰብአዊ መብት መከበርና ለፍትህ እና ለነጻነት መስፈን ከፍተኛ ቀናኢነት ያላቸው ድርጅቶች በመሆናቸው ይህ የተጀመረው የለውጥ እንቅስቃሴ በተሳካ ሁኔታ የኢትዮጵያ ወደሚፈልገው ውጤት እንዲያደርስ ጥንቃቄዎች እንዲደረጉ መምከር በድርጅቶቻችንም ውስጥ በብዙ ዘርፍ ባለሙያ የሆኑ ምሁራን የሚገኙበት ስለሆነ ኢትዮጵያ ዘርፈ ብዙ ከሆነው እና ከተወሳሰበው ችግሮቿ ለአንዴና ለመጨረሻ ጊዜ ተላቅቃ ወደ ሰላም፣ መረጋጋትና ብልጽግና መራመድ እንድትችል እንደ ከዚህ ቀደሞቹ አጋጣሚዎች ይህ ድል እንዳያመልጥ በጣም በጥንቃቄ መጓዝ እንዳለብን ለማስገንዘብና በተለይ በተለይ የለውጥ ኃይሎች መተባበር ለዚህ ወሳኝነት ስላለው ነው መልእክታችን የትብብር ጥሪ ለማድረግና። እነዚህ የለውጥ አይቶች እስካሁን እንደሚደረገው ተከፋፍለው የህዝቡንም ድምፅ ከከፋፈሉት ምንም ያህል ነፃና ፍታዊ የሆነ ምርጫ እንኳን ቢካሄድ የህዝቡ ድምፅ ስለሚከፋፈል ለውጡ ወደማይፈለገው አቅጣጫ የመሄድ እድል ስለሚኖረው ይህንን በጣም አበክረን ለማሳሰብ ነው። ይህንን ያወጣ ነው። መልካም ወደ አቶ አክሊሉ ልሻገር። የኢትዮጵያ ህዝብ የጋራ ትግል ሸንጎም ባወጣው የመጨረሻው መግለጫው አሸባሪነት አያሻግርም ይላል። በለውጥ ፈላጊዎችና በለውጥ አጋቾች ባላችኋቸው መካከል ግብግብ ተጀምሯል ይላል መግለጫችሁ። ትኩረት ያደረገውም የቅርቡን ያለፈውን ቅዳሜ ድንገት ከግምት ያስገባ ይመስላል። ይህን መሰል ሁኔታ በአሸባሪነት ፈርጃችኋል። በእርግጥ እስካሁን ማ እንደፈጸመው የታወቀ ይፋ የተደረገ ነገር የለም። አሸባሪነት አያሻግርም፣ የተጀመረው ሂደት መደናቀፍ የለበትም ባላችሁበት በዚህ መግለጫችሁ ምንድን ነው በ በዋናነት ለሕዝቡ ማሰማት የፈለጋችሁት? በጣም አመሰግናለሁ። ሁለት ነገር ለአንሳ በዚህ ጉዳይ ላይ አንደኛ አሸባሪነት አያሻግርም በሚለው መግለጫ ላይ ለማሳወቅ የፈለግነው በእርግጥ እገሌ ነው ያደረገው ባንልም ከጠቅላይ ሚኒስትሩ ስቴትሜንትም ከሌሎችም ከሚወጡ መረጃዎች በደንብ ኦርጋናይዝ ሆነው ይሄን ነገር ለማደናቀፍ የሚደረጉ ናቸው የሚል ነገር አለ። እዛ ደግሞ ቀደም ያሉ የተመለከትናቸው ይህንን የለውጥ ሂደት ከፈንጂ በፊት በተለያዩ ፕሮፓጋንዳና በመሳሰሉት ለማጥቆርና ለመቀልበስ የሚደረጉ ሙከራዎችን የምናውቅ ይመስለኛል። ከዛ ውጭ እኛም ጣት የጠቆምው የለም፣ ግን አደናቃፊ ኃይል ነው የሚለውን ነው እኛም የምንቀበለው። የተካሄደው ህዝባዊ ስብሰባ ለውጡን ወደፊት ለመግፋት ጠቅላይ ሚኒስቴሩ ደግሞ ይህንን የለውጥ ሂደት ከህዝብ ጋር አብረው ወደፊት ለማስኬድ ኢትዮጵያን ታላቅ ለማዘ የሚደረግ የህዝብ ኃይል የተሰበሰበበት እለት ነው። ያንን የማደናቀፍ ያንን የመቀልበስ ያንን አንገት የማስደፋት ሙከራ ስለሆነ ነው ሽብርተኝነት ብለን የፈረግነው ከዛ በማለት ግን እኛ ግልጽ ለማድረግ የፈለግ ነው የዚህ አይነቱን ነገር ማካሄድ ለውጥ ለማደናቀፍ የሚፈልጉ ክፍሎች ህብረተሰቡ አምርሮ የተነሳ መሆኑን በፍጹም ሊቀበለው የማይችል መሆኑን እንዲረዱት ብቻ ሳይሆን ጠቅላይ ሚኒስቴሩ ደግሞ ወደፊት ሁኔታውን መውሰድ ካስፈለገ የሚያስፈልግም ነውና በሀገራችን ውስጥ ያሉትን ችግሮች ለመፍታት ብሔራዊ እርቅ መካሄድ አለበት፣ ብሔራዊ ጉባኤ መካሄድ አለበት፣ ብሔራዊ የመግባባት ጉባኤ መካሄድ አለበት። ይህንንም በአስቸኳይ ጠቅላይ ሚኒስቴሩ ጠርተው ተግባራዊ ሊያደርጉ ይገባል። ይህ ሲሆን ነው ያለውን የለውጥ ሂደት ከ ቤተ መንግስት አውጥቶ ወደ ህዝብ ኃላፊነት ማስገባት የሚቻለው ህዝቡን ያማከለ ትግል እንዲሆን ማዘግ የሚቻለው ለውጡ በዛ መልክ አገዛዝ ውስጥ ያሉት የለውጥ ኃይሎችና አጠቃላይ ህብረተሰቡ ሊገናኝ የሚችልበትን አልፎም አሁን ካለንበት ሁኔታ ወደ ዴሞክራሲያዊ ሁኔታ ለመሸጋገር ምን መደረግ አለበት የሚለውን በጋራ መንደፍ በጋራ መግባባት መፍጠርና ያ ነገር ሊመጣ የሚችልበትን ሂደት በጋራ መወሰን ያስፈልጋል። ይህ የሽግግር ስርዓት እውን እንዲሆን ጠቅላይ ሚኒስቴሩ ማድረግ አለባቸው። ይህን ለማድረግ ደግሞ የመጀመሪያው ኃላፊነት በውስጥም በውጭም ያሉ ተቃዋሚዎችን ሁሉ ጉባኤ እንዲቀመጡና ገዢው መደብም ሆነ ገዢው ቡድንም ሆነ ተቃዋሚዎች ወይም ተፎካካሪዎች በጋራ መክረው የጋራ ፕላን የጋራ ሮድማፕ ሊያወጡ የሚሆን ሁኔታ መፈጠር አለበት የሚለውን ነው ማሳወቅ የፈለግነው። ህዝባችንም ለዚህ እንዲታገል ነው። ምክንያቱም አስተማማኝ በሆነ መሰረት ላይ መጣል አለበት ይሄ ነገር። ይህ ሊሆን የሚችለው ደግሞ ህዝቡ ራሱ የትግሉም የሽግግሩም ባለቤት ነው። ይሄ ማድረግ የሚቻለው ደግሞ ብሔራዊ መግባባትን ሊያመጣ የሚችል ጉባኤና የጋራ ፕላን የጋራ አካሄድ ሲጀመር ነው ብለን ስለምናምን ነው። መልካም አቶ አክሊሉ የኢትዮጵያ ህዝብ የጋራ ትግል ሸንጎ ቀደም ብለው የጠቆሙትን በአገሪቱ ጉዳይ ያገባናል የሚሉ ወገኖች የሚያሳትፍ የብሔራዊ መግባባት ሂደት በአስቸኳይ መከናወንን ወሳኝነት ይገልጻል መግለጫችሁ። ይሄ ብሔራዊ መግባባት ታዲያ ተደጋግሞ የሚነሳውን ያህል በተጨባጭ በግልጽ የሚታወቅ አይመስልም። ማነው ያን ብሔራዊ መግባባት አስቀድሞ ሁኔታዎችን የሚያመቻቸው? ለውጥ እንቅስቃሴውን እያካሄደ ካለው መንግሥት የሚጠበቅ ነው? በእናንተ ዓይን፣ በእናንተ እይታ አሉላና። እንግዶቹን አመሰግናለሁ። ክቡራትና ክቡራን አድማጮች ቀሪውን ውይይት ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። የምሽቱ ዝግጅታችን በዚሁ ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ተስታ አበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነት ፍስሀዬና እኔም ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ። Thank you.